ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ተጎጂዎች ጋር በጋራ ተመካክረን ያሉትን አማራጮች አሳይተን ከእነሱ ጋር የምንወስነው ይሆናል ማለት ነው። ግን የማቋቋሙን ስራ የከተማ አስተዳደሩ ወስዶ የሚፈጽመው ይሆን? ወይዘሮ ዳግማዊት ሞገስ፣ የአዲስ አበባ ከተማ አስተዳደር የኮሚኒኬሽንስ ቢሮ ኃላፊ። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ፕሬዚዳንት ዶናልድ ትራምፕ ትናንት ይፋ ያደረጉት የአሜሪካ ጥቅደም በጀት በሀገር ውስጥም ከሀገር ውጭም እያነጋገረ ነው። ዝርዝራለን በእጅጉ የሚዋዥቅና ተለዋዋጭ የአየር ጠባይ በደቡብ በምዕራብና በምስራቃዊ አፍሪካ ሀገሮች በግብርና ምርቶች ላይ የከፋ አደጋ በመደቀኑ ሸማቾች የመሠረታዊ ምግብ ሸቀጦች ከፍተኛ ዋጋ ንረት እንደገጠማቸው ተዘገበ የሚሉት ለትንታኔ ከተመረቱት የዜና ዘገባዎች ውስጥ ናቸው። በወቅታዊ የኢትዮጵያ ጉዳዮች ያተኮረውን እሰጥ አገባና ሌላውንም ሳምንታዊ ብር አፍሪካ በጋዜጦችን ጨምሮ በርከት ያሉ ዘገባዎችም ዛሬ ይቀርባሉ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። አርብ መጋቢት 8 2009 ዓመተ ምህረት ነው። ተረኛ አስተናጋጆች አሉላ ከበደና አዲሱ አበበ፣ አቀናባሪያችን ንጉሱ ታምሬ ጆ ደግሞ የስርጭት መሀንዲሱ ጆ ጆጌል ጆጌል። አዎ የስርጭት መሀንዲስ ነው። ከእኛ ጋራ እስከ ምሽቱ አራት ሰዓት አብሮ ያመሻል። አሁን የሰዓቱን ያለም ዜና Thank በኮልፌ ቀራኒዮ ቆሼ ተብሎ በሚጠራው ስፍራ በደረሰው አደጋ ጉዳት ያጋጠማቸውን ሰዎች የማቋቋሙን ስራ የአዲስ አበባ ከተማ አስተዳደር እንደሚፈጽመው የአስተዳደሩ የኮሚኒኬሽንስ ጉዳዮች ጽህፈት ቤት ቀደም ሲል የሰማችኋቸው ወይዘሮ አስታውቀዋል። በአደጋው የሞቱ ሰዎች ቁጥርም ዛሬም መቶ አስራ ሶስት እንደሆነና ፍለጋውም እንደሚቀጥል ተናግረዋል። የአደጋውን መንስኤ እስከ ዛሬ ማወቅ እንዳልተቻለ ገልጠው ይህንን የሚያጣራና የሚያጠና ቡድን ከሀገርና ከውጭ ሀገር ባለሙያዎች እንደተዋቀረም አስታውቀዋል። የኮሚኒኬሽንስ ኃላፊዋ በጦርነት በምትታመሰው ደቡብ ሱዳን ያለው አዲስ የሽምቅ ተዋጊ ቡድን ከሀገር ውጭም ሆነ አገር ውስጥ በከፍተኛ ደረጃ ድጋፍ እያገኘ መሆኑ ተነገረ። ጄኔራል ፋይዝ ኢስማኤል ፊቹር ከዋናው የሽምቅ ተዋጊ ቡድን ኤስፒኤልኤም አይኦ መሪነታቸውን ለቀው ብሔራዊ ደህንነት ግንባርን እንደተቀላቀሉ በዚህ ሳምንት ውስጥ ይፋ አድርገዋል። ጄኔራሉ ለአሜሪካ ድምፅ የደቡብ ሱዳን ርዕሰ ጉዳዮች ላይ የሚያተኩር ፕሮግራም እንደተናገሩት በእርሳቸው እዝ ስር የሚገኙት ወታደሮች በሽምቅ ተዋጊ ቡድን ዋና አዛዥ ቸል ተብለዋል፣ ትኩረትም አልተሰጣቸውም። የቀድሞው ፕሬዚዳንት ባራክ ኦባማ ሲታወሱ ከሚኖርባቸው ክንዋኔዎች አንዱ በዩናይትድ ስቴትስና በወጣት አፍሪካውያን መካከል የገነቡት ግንኙነት መሆኑ ይነገራል። በየዓመቱ አንድ ሺህ የሚሆኑ ከሰሃራ በመለስ ካሉት የአፍሪካ አገሮች የተወከሉ ወጣት አፍሪካውያን ወደ ዩናይትድ ስቴትስ መጥተው በኮሌጆችና ዩኒቨርስቲዎች ለስድስት ሳምንታት ያህል ትምህርት ይከታተላሉ። እንደሚታወቀው ይህ ፕሮግራም ታዲያ በዚህ ዓመቱ የበጋ ወራትም እንደሚቀጥል ባልደረባችን ሳሌም ሶሎሞን ዘገባ አጠናቅራ አዳነች ፍሳዬ ልታቀርብ ነው። ዘላቂ የሆነ ግንኙነት መገንባት የሁለትዮሽ ተሳትፎን የሚጠይቅ በመሆኑ አፍሪካውያን አሜሪካውያንም ወደ አህጉራቸው እንዲሄዱ ይፈልጋሉ። ስለሆነም በምላሹ የፕሮግራም ልውውጥ ውስጥ የሚሳተፉ 26 አሜሪካውያን ተመርጠዋል። ይህ እንግዲህ በማንዴላ ስም ከሚጠራው የወጣት አፍሪካውያን መሪዎች ጋር የሚያያዝ የልውውጥ መርሃ ግብር ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አይረክስ ከተባለው በዓለም አቀፍ ትምህርት እንዲሁም በጥናትና ምርምር ላይ ከሚያተኩር መንግስታዊ ያልሆነ ድርጅት ጋር በመተባበር በ27 የማንዴላ ዋሽንግተን ወጣት መሪዎች እና በ26 አሜሪካውያን አሰልጣኞች መካከል ልውውጥ ይደረጋል። በፕሮግራሙ መሠረት 26ቱ አሜሪካውያን አሰልጣኞች በያዝነው ወር ውስጥ ወደ 17 ከሰሃራ በመለስ ያሉት የአፍሪቃ ሀገሮች ይሄዳሉ። ባለፈው ዓመት 25 ወጣት አፍሪቃውያን መሪዎችን ያስተናገዱት በአፓሌቻን ስቴት ዩኒቨርሲቲ የአንድ ክፍል ዳይሬክተር የሆኑት ዶክተር ብራያን መክሃርገን በኒጀርና ቤኒን እንዲያሰለጥኑ ገብዘዋቸዋል። ሌላው የፕሮግራሙ ተሳታፊ አሜሪካዊ ኢትዮጵያ የሚሄዱት ናቸው። ሩዲ ሃይቶር የተባሉ ጡረታ የገቡ የዩናይትድ ስቴትስ ባህረኛ ሲሆኑ በአሁኑ ወቅት በኦሃዮ ስቴት ዩኒቨርሲቲ ለዶክትሬት ዲግሪ እየተማሩ ናቸው። ኢትዮጵያ ውስጥ ዶክተር እንቁ እንደሻው ከተባሉ ኢትዮጵያዊ ሳይካትሪስት ጋር ይሰራሉ። ዶክተር እንቁ ለፍልሰተኞችና ለስደተኞች የአእምሮ ሕመም አገልግሎት አቅርቦትን ለማሻሻል የሚጥሩ ናቸው። ሁለቱ ምሁራን ሊሻሻሉ በሚገቡ ነገሮች ላይ እቅዶች በማውጣት ለፖሊሲ አውጪዎች ያቀርባሉ። በስደተኞች ዘንድ ስላለው የጭንቀት ሁኔታና በስደተኞች ቤተሰቦች ስለሚንጸባረቀው ኃይል ተጠቃሚነት ጉዳይም ጥናት ያደርጋሉ። የተባበሩት መንግስታት ድርጅት በገለጸው መሰረት ኢትዮጵያ በ700 ሺህ የሚገመቱ ስደተኞችን ታስተናግዳለች። ደቡብ አፍሪቃ በኢሚግሬሽን ህጎቿ ላይ አስቸኳይ ለውጥ እንደምታደርግ አስታወቀች። ከመላው አፍሪቃ ለሚሰደዱ ከተለያዩ ሀገሮች ፈልሰው ለመጡ ማረፊያ የሆነችው ደቡብ አፍሪካ ከምትለውጣቸው የኢሚግሬሽን ህጎች መካከል በድንበሮቹ አካባቢ ከለላ ወይም ጥገኝነት የሚሹ ስደተኞች ማመልከቻዎቻቸው የሚታዩባቸው ማዕከሎችን መክፈት፣ ደቡብ አፍሪካ ውስጥ ለረዥም ዓመታት በመቆየት ብቻ የዜግነት መብት የሚገኝበትን ህግ ማብቃት፣ ቪዛ ለማግኘት ያለውን መስፈርት አስቀርቶ ከፍተኛና ልዩ ችሎታ ያላቸውን አፍሪካውያን ጥገኝነት ፈላጊዎች ለመሳብ የሚያስችል ነጥብ የሚ ሰጥበትን ስርዓት መጀመር የሚሉት ዋና ዋናዎቹ ናቸው ተብሏል። ለዚህ አዲስ የኢሚግሬሽን ህግ ለውጥ ምክንያቱ የሆነው ደቡብ አፍሪካ ውስጥ በተፈጠረው የውጭ ሀገር ዜጎች ወይም መጤ ጠለ ዝንባሌ ሳቢያ በተፈጠረው ውጥረት የተነሳ መሆኑም ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕና የጀርመኗ ቻንስለር አንጌላ መርክል በኔቶ ማለትም በሰሜን አትላንቲክ የጦር ቃል ኪዳን ድርጅትና በዓለም አቀፍ የንግድ ግንኙነት ዙሪያ ያሏቸውን ልዩነቶች ለማጥበብ እንደሚሞክሩ ተገለጠ። ሁለቱ መሪዎች ዛሬ አርብ ዋይት ሀውስ ውስጥ የሚገናኙት ጀርመን ብዙ ሺህ የሶሪያን ስደተኞች በመቀበሏ ፕሬዚዳንት ትራምፕ ሚስ መርክልን ከነቀፉ እና ጀርመንን የሚያበላሹ ካሏቸው በኋላ ማለት ከወራት በኋላ ነው። ሚስተር ትራምፕ ባለፈው የህዳር ወር ፕሬዚዳንታዊ ምርጫውን ባልታሰበ ድል እንደሲቀ ሲያገኙ የሁለቱ የዓለም ታላላቅ መሪዎች ፊት ለፊት ሲገናኙ ይሄ ዛሬው የመጀመሪያቸው ነው ተብሏል። ሶሪያ አንድ የእስራኤል የጦር ጀት አውሮፕላን መትቼ ጣልኳለች፣ እስራኤል ግን አስተባበለች። ይልቁንም አውሮፕላኖቼ በሙሉ ዛሬ አርብ ጠዋት ሶሪያ ላይ ጥቃት ፈጽመው በሰላም ተመልሰዋል ነው የምትለው እስራኤል። ይሁንና እስራኤል ጥቃቷን የትና ምን ላይ እንዳካሄደች አትገልጥም። ሶሪያ ግን የእስራኤል ጀቶች ፓልሚራ አጠገብ በሚገኙ ወታደራዊ ኢላማዎች ላይ ጥቃት እንዳካሄዱ ትናገራለች። አያይዛም ይሄ ራሱን እስላማዊ መንግሥት ብሎ የሚጠራው ጽንፈኛ ቡድን የሚያግዝ እርምጃ ነው ስትል ደማስቆ ገልጣለች። የእስራኤል መከላከያ ሚኒስትር አልፎ አልፎ ይህን ለመሰለው ኦፕሬሽን መግለጫ ማውጣቱ የተለመደ ነው። በየመን ወደብ ጀልባ ውስጥ የነበሩ ሰላሳ አንድ የሶማሊያ ስደተኞች ትናንት ሌሊቱን በሄሊኮፕተር ላይ ከሄሊኮፕተር በተተኮሰባቸው ጥይት ተገድለዋል። ጦርነት ያለባትን የመን ሸሽተው ወደ ሱዳን እያመሩ እንደነበር በሕይወት የተረፉ ስደተኞች ገልጠዋል። የዓለም አቀፍ የስደተኞች ድርጅት አይኦኤም ተወካዮች እንደገለጡት በሕይወት የተረፉት ወደ ሰማንያ ያህል ስደተኞች በአቅራቢያ ወደምትገኘዋ ሆዴይዳ ከተማ ተወስደዋል። የየመን ሁጤ ሽምቅ ተዋጊዎች ለጥቃቱ ሳውዲ መራሹን ጣምራ ጦር ይከሳሉ። በመጨረሻም የአፍጋኒስታን ብሔራዊ ደህንነት አማካሪ ዛሬ አርብ ከፍተኛ የሩሲያ ባለስልጣና ጋር መገናኘታቸው ተነገረ። የሁለቱ ወገኖች ግንኙነት በጸረ ሽብርተኝነት ዘመቻ ላይ ለመመካከርና የታሊባን አማጽያን አዲስ ጥቃት በመጀመራቸው የጋራ የሰላም ጥረታቸውንም ለማጠናከር መሆኑ ተገልጧል። በከፍተኛ ደረጃ የተያዘው የሁለቱ ወገኖች ውይይት ይፋ የተደረገው ሩሲያ ለታሊባን ወታደራዊ ድጋፍ ታደርጋለች የሚለው ክስ ይፋ በተደረገበት ወቅት መሆኑ ነው። የሩሲያው ብሔራዊ ደህንነት አማካሪ ኒኮላይ ፔትሮኔቭ ለአፍጋን አቻቸው ሐኒፍ አትማር ሞስኮ ለአፍጋንስታን ደህንነት ከጎኗ እንደምትቆም አረጋግጠውላቸዋል ይላል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ አርብ መጋቢት 8 2009 ዓ ም ፕሮግራማችንን ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን። ስርጭታችን በጊዜ ሰሌዳው መሠረት አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው የምናልፈው። ግን ወደዚያ ከመሄዳችን በፊት ቆየት ብሎ ከሚሰሙ ዘገባዎችና ቅንብሮች አንዱን ለቅምሻ እናሰማለን። የአስቸኳይ ጊዜ አዋጁ በአጠቃላይ አገሪቱ ገብታበት ከነበረው በጣም አደገኛና አስከፊ የሆነ ነገር ጋብ የሚያደርግ ተሷም የሚሰጥ ነገር ነው የታየበት። የአስቸኳይ ጊዜ አዋጁ ባይታወጅ ኑሮ የት ነው የሚቆመው? አመፁ የት ነው ጋብ የሚለው? የሚለው ነገር በጣም አጠያቂ ነው የነበረው። አስቸኳይ ጊዜውንም ያወጁ ሰዎች መፍትሄ እንፈልጋለን አሉ እንጂ መፍትሄ አልተፈለገም። መፍትሄው ምንድን ነው? ችግሩ ምንድን ነው የሚለው ነገር ላይ ውይይት አላየንም። የመጀመሪያው አቶ አትክልት አምባዬ ከአዲስ አበባ፣ ሁለተኛው አቶ ፈቃደ ሸዋ ቀና ከዚህ ከዋሽንግተን ዲሲ ናቸው። ቅንብሩ ሰጥ አገባ። ርዕሱ ወቅታዊ የኢትዮጵያ ፖለቲካ ይዞታ ሊራዘም ይችላል ፍንጭ የተሰጠበት አስቸኳይ ጊዜ አዋጅ አንድምታ ና ድኅረ አስቸኳይ ጊዜ አዋጅ አቅጣጫዎች ናቸው። በሁለተኛው አጋማሽ ስርጭት ጠብቋቸው። አሁን የዕለቱን አብይ ርዕስ በኮልፌ ቀራኔዮ ቆሼ ተብሎ በሚጠራው ስፍራ በደረሰው አደጋ ጉዳት ያጋጠማቸውን ሰዎች የማቋቋሙ ስራ የአዲስ አበባ ከተማ አስተዳደር እንደሚፈጽመው የአስተዳደሩ የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አስታውቀዋል። ቀደም ሲል በዜናውም እንዳነበብ ነው በአደጋው የሞቱ ሰዎች ቁጥር 113 መሆኑን ተናግረዋል። የአደጋው መንስኤ እስከ ዛሬ አልታወቀም ብለዋል። ከሀገር ውጭና ከውጭ ባለሙያዎች ጋር የተዋቀረ አንድ አጥኚ አካል እንደሚቋቋምም ተናግረዋል። መለስካቸውም ዝርዝሩን ልኮልናል። መጋቢት ሁለት ቀን 2009 ዓ.ም በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ልዩ ስሙ ቆሼ ተብሎ በሚታወቀው ስፍራ ምክንያቱ ተለይቶ ባልታወቀ ሁኔታ በተደረመሰ የቆሻሻ ክምር በደረሰው ጉዳት ለተጎዱ ሰዎች የሚሰጠው እርዳታ እንደቀጠለ መሆኑን የከተማው አስተዳደር እየገለጸ ይገኛል። ይሁንና በተለያዩ የዜና ማሰራጫዎች እንደሚዘገበው ተጎጂዎች በቂ እርዳታ እንዳላገኙ ይናገራሉ። ከዚያም ባሻገር በአደጋው ምክንያት ሕይወታቸውን ያጡትን አስከ አስከሬን በማፈላለጉ ስራም በበቂ ሁኔታ እየተካሄደ አይደለም ብለው የሚወቅሱ እንዳሉም ይታወቃል። የከተማው አስተዳደር የኮሚኒኬሽን ጉዳዩ ጽፈት ቤት ኃላፊ ወይዘሮ ዳግማዊት ሞገስ በበኩላቸው የፌዴራል መንግስትና የአዲስ አበባ ከተማ አስተዳደር የአስቸኳይ ሁኔታ እርዳታ በመስጠትም ሆነ የአስከሬን ፍለጋውን ባለ አቅም ሁሉ እያከናወኑ እንዳሉ ተናግረዋል። በተለይ በአሁኑ ጊዜ አስተዳደሩ ትልቅ ትኩረት ከሰጣቸው ስራዎች አንዱ በአደጋው ጉዳት የደረሰባቸውን ወገኖች የማቋቋሙ ተግባር ነው ይላሉ ወይዘሮ ዳግማዊት ሞገስ። እነዚህን ሰዎች የማቋቋም ሁኔታ በኃላፊነት ወስዶ የሚፈጽመው ተግባር ነው የሚሆነው። እንግዲህ የማቋቋም ስንል ብዙ ነገሮችን ያካትታል። ያንንም ለመመለስ እንዲያስችል ምንድን ነበሩ የነበሩት ነገሮች፣ ምን ያህል በምን መጠን የሚለውን ራሱን የቻለ መረጃ የሚያሰባስብ አካል ተደራጅቶ ስራውን በስፋት ሄዶበታል። ጥቂት ነገሮች ናቸው የሚቀሩት። ለማጠቃለል ያንን እንደ መነሻ ይዘን በአማራጭ ያስቀመጥናቸውን ሀሳቦች ይዘን ከተጎጂዎች ጋር በጋራ ተመካክረን ያሉትን አማራጮች አሳይተን ከእነሱ ጋር የምንወስነው ይሆናል ማለት ነው። ግን የማቋቋሙን ስራ የከተማ አስተዳደሩ ወስዶ የሚፈጽመው ይሆናል። በተለያዩ የመገናኛ ብዙሃን እንደሚዘገበው በአደጋው ህይወታቸውን ያጡት ሰዎች ቁጥርም የተለያየ ነው። አንዳንዶቹ እስከ 125 ያደርሱታል፣ ሌሎች ደግሞ 116 ይላሉ። የኢትዮጵያ መንግስት ይህን ቁጥር 113 ነው ይላል። ይሁንና ፍለጋው አሁንም እንደቀጠለ ያስረዳል። ወይዘሮ ዳግማዊት ቁጥሩን ከዚህ በላይ ያደረጉት ዘገባዎች የመረጃቸውን ምንጭ እንደማይጠቅሱ ያስታውሱና የሚከተሉን ይላሉ። እንግዲህ እስካሁን ባለው ሂደት የአደጋው ቁጥር 113 ነው የደረሰው። ከዚህ ቀደም ከተገለጸው ልዩነት የለው። 38 ወንድ፣ 75 ሴቶች ናቸው። መረጃውን በተደራጀ መንገድ የደረስንበትን ደረጃ በጣም ተከታታይነት ባለው መልኩ ክቡር ከንቲባው ለሕዝቡ መረጃ እየሰጡ ነው። ያው እንግዲህ ፍለጋውን በተመለከተ በህይወት የሚኖር ሰውም ብቻ ሳይሆን ህይወቱም ያለፈ ዜጋችንን በክብር ማሳረፍ ስላለብን ፍለጋው አሁንም ቀጥሏል። በጣም እርግጠኞች መሆን አለብን። የቆመ ነገር የለም። የአደጋውን መንስኤ በተመለከተም ወይዘሮ ዳግማዊት ይሄን ብለዋል። እንግዲህ እስካሁን ባለን መረጃ የአደጋው መንስኤ ይሄ ነው የሚል ምንም ምክንያት ማግኘት አልቻልንም፣ የለንም። ግን መንስኤውንም ያጠና አንድ አካል ከአዲስ አበባ ዩኒቨርሲቲና ከቴክሳስ ዩኒቨርሲቲ ሰዎች እየመጡ ነው። እዚህ አዲስ አበባ ያለውን ዩኒቨርሲቲ ቲም በጋራ ሆኖ መንስኤውንም እንዲያይና ምክንያቱን አውቀን ቀጣይም ጥንቃቄ እንዲደረግ የሚያስችል አንድ አካል ተደራጅቶ ስራውን እየሰራ ነው ያለው። ከአምነስቲ ኢንተርናሽናል ጀምሮ የተለያዩ አካላትና በሀገር ውስጥም አንዳንድ ተቃዋሚ ፓርቲዎች በደረሰው አደጋ መንግስትን ተጠያቂ አድርገዋል። መንግስት ኃላፊነቱን በትክክልና በሚገባ አልተወጣም በማለትም ነቅፈዋል። የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ወይዘሮ ዳግማዊት ግን ያልታሰበ አደጋ ገጠመን እንጂ ስራ ተጀምሮ ነበር ይላሉ። ወደ 910 ሄክታር አካባቢ የሚሆነው መሬት ላይ ነው ያለው የቆሻሻ የመድፋት ስራው የሚሰራው። ስለዚህ ችግሩ ቀደመን እንጂ ባልታሰበ ሰዓት ድንገተኛ አደጋ ገጠመን እንጂ ለከተማችን ነዋሪ የተሻለ አካባቢን ለቆሻሻ አሰባሰቡምና ለአጠቃላይ ሂደቱም ጅምር ስራዎች ነበሩን በሂደት ላይ ያሉ በዚህ ደረጃ የከተማ አስተዳደሩ አስቦ አቅዶ እነዚህን ተግባራዊ ለማድረግ ሲንቀሳቀስ የነበረው ማለት ነው። አሁን ቆሻሻ ከሚጣልበት ወደ አስር ሄክታር ከሚጠጋ ስፍራ ሌላ በቀረው 26 ሄክታር ላይ የኃይል ማመንጫ ፕሮጀክት እንደተተከለና ይኸው የኃይል ማመንጫ ፕሮጀክት በመጪው ሰኔ ወር ስራ እንደሚጀምር፣ ሌላው የመናፈሻ ስፍራ እንደሚሆን ኃላፊዋ ገልጸዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ጋቸውም አንድ ዘገባው። እናመሰግናለን። አድማጮች፣ ተከታዩ የመጽሔት የትንታኔ ርዕስ ደግሞ ወዲህ ወደ ዋሽንግተን ይመልሰናል። ፕሬዚዳንት ዶናልድ ትራምፕ የቀደሙት ፕሬዚዳንት ባራክ ኦባማ ኒውዮርክ ትራምፕ ሕንፃ ላይ የሚገኘውን ቢሮዬን ስልክ አስጠልፈውብኛል ሲሉ ባሰሙት ውንጀላ እንደ ጸኑ ናቸው። ዋይት ሀውስም ይህን አቋማቸውን መደገፉን ቀጥሏል። ከዋሽንግተን ሳቤላ ኮክሊ ያጠናቀረችውን ዘገባ ቆንጅታየ ታቀርበዋለች። ትናንት የዋይት ሀውስ ቃል አቀባይ ሾን ስፓይሰር ከፍተኛ የመምሪያውና የመወሰኛው ምክር ቤቶች የስለላ ኮሚቴዎች አባላት ሳይቀሩ ፈጽሞ አልተደረገም ያሉትን ጠለፋ ሚስተር ትራምፕ ተደርጓል ብለው እስካሁን የጸኑት ስለምንድን ነው የሚሉ ጥያቄዎችን ከሰነዘሩ አዳራሽ ሙሉ ጋዜጠኞች ጋር ነው የተሟገቱት። ፕሬዚደንቱ ባሉት እንደ ጸኑ መሆናቸውን የገለጹት ሾን ስፓይሰር ጋዜጠኞቹን መወሰኛ ምክር ቤት ውስጥ የሆነውን አጣማችሁ እያቀረባችሁ ነው ሲሉ ከሰዋል። ምክር ቤቱ አስፈላጊዎቹ የስለላ መረጃዎች በሙሉ እስካሁን አልቀረቡለትም ሲሉም አክለዋል። ፕሬዚደንቱ ስለ ስለላ በአጠቃላይ ሰፋ አድርገው ሲናገሩ መስመር ጠለፋ የሚለውን በጥቅስ ውስጥ አድርገው ነው ያስቀመጡት። ከበርካታ ቀናት በፊት የተነጋገርንበትን አሁን እንደገና ተመልሳችሁ እያነሳችሁ ነው። ዋናው ነገር ጉዳዩን እየመረመሩ ያሉት ሁለቱም ምክር ቤቶች መረጃው በሙሉ አልቀረበላቸውም። ፕሬዚደንቱ ትናንት ማታ ተናግረዋል። ተጨማሪ መረጃ ይወጣል ብለዋል። እነዚህኞቹ በአጠቃላይ በ2016 ዓ ም በተለያዩ ሰዎች ላይ ስለላ ሲካሄድ እንደነበር የሚያሳዩ ናቸው። ሻን ስፓይሰር ይህን ይበሉ እንጂ በዩናይትድ ስቴትስ የመወሰኛ ምክር ቤት የስለላ ኮሚቴ ሁለቱቱ አንጋፋ ሴኔተሮች ሪፑብሊካኑ ሪቻርድ በርን እና ዲሞክራቱ ማርክ ዋርነር ባወጡት መግለጫ በቀረበልን መረጃ መሰረት ከ2016ቱ ምርጫ በፊትም ሆነ በኋላ የትራምፕ ህንጻ ላይ በአንድም የዩናይትድ ስቴትስ መንግስት አካል ስለላ መካሄዱን የሚጠቁም መረጃ አላገኘንም ብለዋል ከዚህ ቀደም ብሎ የተወካዮች ምክር ቤት አፈ ጉባኤ ፖል ራያን ሚስተር ትራምፕ የቀድሞ ፕሬዚደንት ኦባማ አዘው ስልኬን አስጠልፈዋል ሲሉ የሰነዘሩትን ከባድ ውንጀላ ውድቅ አድርገዋል ነጥቡ የስለላ ጉዳዮች ኮሚቴዎቹ ሩሲያ የፈጸመችውን ተግባር በጠቅላላ ከስር ጀምሮ ሰፋ አድርገው መመርመራቸውን ቀጥለዋል። ቢያንስ እስካሁን ምንም መረጃ አላገኘንም። በትራምፕ ህንፃ ላይ የተካሄደ የስልክ ጠለፋ ያለ አይመስለኝም። የፕሬዝደንት ዶናልድ ትራምፕ ደጋፊ የሆኑት የመምሪያው ምክር ቤት የስለላ ኮሚቴ ሊቀመንበር ሪፑብሊካኑ ዴቪን ኑነስ ስለ ስልክ ጠለፋ ውንጀላ በተካሄደ ጋዜጣዊ ጉባኤ ላይ ሲናገሩ፣ ምንም ማስረጃ የለም፣ የትራምፕ ህንፃ ላይ የተፈጸመ ጠለፋ የነበረ አይመስለኝም ብለዋል። የምክር ቤታዊ ኮሚቴው ከፍተኛው ዲሞክራት አባል አደም ሺፍም በዚህ ተስማምተዋል። to date, I see no evidence that supports the claim that President Trump ፕሬዚዳንት ትራምፕ የቀደሙት ፕሬዚዳንት በትራምፕ ህንጻ ቢሮዎች ላይ የኔንም የረዳቶቼንም ስልክ አስጠልፈዋል ያሉትን የሚደግፍ ምንም ማስረጃ እስካሁን አላየውም። የፍትህ ሚኒስቴር በፍርድ ቤት ትእዛዝ የተፈጸመ ጠለፋ ይኑር አይኑር የሚያውቀው ነገር ካለ እስከፊታችን ሰኞ ባለው ጊዜ እንዲያስታውቅ እየጠበቅን ነው ብለዋል። ሁለቱም የኮንግረስ አባላት ምክር ቤቱ ምርመራውን የሚያካሂደው ሚስተር ትረምፕ የሰነዘሩትን ውንጀላ ተከትሎ ዋይት ሀውስ ባቀረበው ጥያቄ መሰረት እንደሆነ ይታወቃል። ፕሬዚደንት ትራምፕ ከሁለት ሳምንታት በፊት ውንጀላውን የሰነዘሩት በአከታታይ በትዊተር ባወጧቸው ጽሁፎች ሲሆን አንደኛው ላይ የሚያሳዝን ነው። ኦባማ በምርጫው ከማሸነፌ ከጥቂት ጊዜ በፊት የትረምፕ ህንጻ ቢሮ ስልኬን እንዳስጠለፉ አሁን ገና ሰማሁ ያሉ ሲሆን አንድ የቀድሞ ፕሬዝደንት ባራክ ኦባማ ቃል አቀባይ ይህን የለየለት ውሸት ሲሉ አስተባብለውታል። ተከታዩም እዚሁ ዩናይትድ ስቴትስ ያቆየናል። ፕሬዚዳንት ዶናልድ ትራምፕ ትናንትና ያደረጉት የአሜሪካ ትቅደም በጀታቸው በሀገር ውስጥም ከሀገር ውጭም እያነጋገረ ይገኛል። የዝላቲካ ሆክ ዘገባ አለ፣ ሰለሞን አባተ ይዞ ቀርቧል። ፕሬዚደንት ዶናልድ ትራምፕ ወታደራዊ ኃይላቸውንና የደህንነት ክንፋቸውን በተለይ የሕግ አስከባሪውን ክፍል በከፍተኛ ሁኔታ ማጠናከር ነው ሐሳባቸው። በአንጻሩ ደግሞ የውጭ እርዳታ ዩናይትድ ስቴትስ የተባበሩት መንግስታትን ጨምሮ ለዓለም አቀፍ ድርጅቶችና ተቋማት ስትለግስ የቆየችው ክፍያ፣ የተፈጥሮ አካባቢ ጥበቃ በጀት፣ የውጭ ጉዳዮች፣ ጥበብ መዘክሮችና የሕዝብ መገናኛ ብዙሃን ከባዱ የቆረጣ መቀስ ሊውልባቸው የተነደፈበት ረቂቅ ነው፣ ፕሬዚደንቱ ትናንት ለተወካዮች ምክር ቤታቸው የላኩት። ይህንኑ የበጀት ሐሳባቸውን ፕሬዚደንቱ ሰሞኑን ቴነሲ ውስጥ ለደጋፊዎቻቸው የዘመቻ አይነት ንግግር ባደረጉበት ወቅት ሲያብራሩ ነበር። ብሔራዊ ደህንነታችን ስንጠብቅ ጦራችንን ምን እንደምናደርገው ተመልከቱ። ከመቼውም ጊዜ የሰፋ የተሻለና የጠነከረ የተወካዮች ምክር ቤቱ የአብላጫዎቹ መሪና አፈጉባኤ የሚሆኑት የዊስካንሰኑ ሪፐብሊካን እንደራሴ ፖል ራያን አዲሱን የትራምፕ የ2018 ዓመት በጀት ረቂቅ እንደሚደግፉ ተናግረዋል። ወታደራዊ ኃይላችንን እንደገና የመገንባታችን ሐሳብ አበረታቶኛል። ዲሞክራቶቹና ሌሎችም ይህ የበጀት ረቂቅ እምብዛም ያልጣማቸው አስተያየት ሰጪዎች የአሜሪካ ጥንካሬ የሚመነጨው ከጦር ኃይሏ ብቻ አይደለም ይላሉ የተወካዮች ምክር ቤቱ የህግ መምሪያ የአናሳዎቹ እንደራሴዎች መሪ የካሊፎርኒያዋ ዴሞክራት ናንሲ ፔሎሲ ከእነዚህኞቹ አንዷ ናቸው ጥንካሬያችን የሚመነጨው ከጤናማ ትምህርትና ከአሜሪካ ህዝብ የተሳካ ህይወትም ጭምር ነው የታሰቡት መከላከያውን የማጎልበት ሕግን የማስከበር የወሰን ጥበቃውን የማጠናከር ሥራዎች የሚከናወኑት ሀገሪቱ አሁን ባለባት ዕዳ ላይ አንዳችም ተጨማሪ ወጪ ሳያስከትል እንደሆነ የትራምፕ የበጀት ቢሮ ዳይሬክተር ማይክ መልቨን ያመልክተዋል። This budget simply reallocates and reprioritizes spending as any family or business would do. ይህ በጀት ማንኛውም ቤተሰብ ወይም ንግድ እንደሚያደርገው ሁሉ ወጪዎቹን እንደየቅድሚያውና እንደየአስፈላጊነቱ የሚያሸጋሽግ ነው። በሌላ በኩል ግን የዩናይትድ ስቴትስ የእርዳታ ልገሳ ጉዳይ ከአሜሪካ ውጭም የብዙዎችን ሕይወት አደጋ ላይ ይጥላል ሲሉ በዓለም ዙሪያ ያሉ የሰብዕና ጉዳዮች ተሟጋቾች ድምፆቻቸውን እያሰሙ ነው። በማደግ ላይ ካሉ ሀገሮች ጋር አሜሪካ የመራራቋ ነገር የሚጎዳው በአመዛኙ ራሷን አሜሪካን ነው ሲሉ የዓለም አቀፍ አመራር ጥምረት ባልደረባዋ ሊዝ ሽራየር ለቪኦኤ በስካይፕ ተናግረዋል። ቻይና አለች እኮ በልማት ላይ በንቃት በመስራት ባለፉት አስር ዓመታት ውስጥ የቻይና መስተጋብር ከሰባት መቶ ከመቶ ተመንድጓል። እኛ ከአካባቢው ከወጣን እነዚህ ሀገሮች ከዩናይትድ ስቴትስ ጋር ሸቀጦችን አይነግዱም፣ አገልግሎቶችን አይለዋወጡም። ይህ ማለት ደግሞ አንድ የድንጋይ ከሰል አምራች ስለ አፍሪካ የሚያውቀው አንዳች ነገር አይኖርም ማለት ነው። ከምርቱ ተጠቃሚዎች ዘጠና አምስት ከመቶ የሚሆኑት የሚገኙት ደግሞ ከአሜሪካ ውጭ ነው። በምጣኔ ሀብታችን ላይ የምናውለው መዋለ ንዋይ ለመደገፍ የሚያስችለን ጥሪት ልናገኝ የምንችለው ደግሞ ከነዚያ የሸቀጣሸቀጥና የአገልግሎቶች ልውውጦች ነው። ሀገሮች በሽታዎችንና ወረርሽኞችን፣ የሽብር ስጋቶችን፣ የተፈጥሮና ከአየር ንብረት ጋር የተያያዙ አደጋዎችን፣ ረሃብና ቸነፈርን ሲዋጉ ከጎናቸው አለመቆምና አለማገዝ ዳፋውና መዘዙ ውሎ አድሮ ይህችኑ ሀገር አሜሪካን ወደ ማሳደድ ነው የሚዞረው። ጉዳቱ የሚተርፈው ለራሷ ነው የሚሉ ተቺዎችም በስፋት ይሰማሉ። ትራምፕ እያደረጉ ያሉት በምረጡኝ ዘመቻቸው ወቅት አደርጋለሁ እያሉ ቃል የገቡትንና የተመረጡበትን ሁሉ አንድ በአንድ ራሱን ነው ሲሉ የዋይት ሐውስ ባለሥልጣናት ይከራከራሉ። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሶስት ሰዓት ከሀያ ስድስት ደቂቃ ሊሆን ነው። ሁለተኛውን የፕሮግራም አጋማሽ እንጀምራለን በቀጣዩ ቅንብር ለብዙ አፍሪካውያን ፍትሕ እጅግ ርቃ የተሰቀለች ነች ሲል አፍሮባሮሜትር የሚባለው የምርምር ተቋም ሰሞኑን አስታውቋል። አፍሮባሮሜትር አዎቹ አገሮች ውስጥ ያካሄደውን ቅኝት አስመልክቶ ሪፖርተራችን ጆዲካፖ ያጠናቀረውን ዘገባ ሰለሞን አባቴ ያቀርባል። በአፍሪካ ከሰሃራ በስተደቡብ ባሉ ሀገሮች ውስጥ በምጣኔ ሀብት በፖለቲካና በማኅበራዊ ጉዳዮች ላይ ዜጎች ያሏቸውን አስተያየቶችና ግንዛቤ የሚገመግመው የጥናትና ምርምር ፕሮጀክት አፍሮ ባሮሜትር ሰሞኑን ያደረገው ቅኝት ውጤት አሳሳቢ መሆኑን ገልጿል። ዜጎች ፍትሕን እንዳያገኙ የሚያግዱ ግዙፍ መሰናክሎች እንደተደቀኑ ናቸው ብሏል። አፍሮ ባሮሜትር ሪፖርቱን ከጻፉት አንዷ የሆኑት የአፍሮ ባሮሜትር ምክትል ዳይሬክተር ካሮላይን ሎጋን ከቪኦኤ ጋር ለቃለምልልስ ተቀምጠው ነበር። በጥቅሉ ሰው በፍርድ ስርዓቱ በሕጋዊነትና በአግባብነቱ ጠንካራ እምነት አለው፣ በብርቱም ይደግፈዋል። ይሁን እንጂ ፍርድ ቤቶች የሚያምኗቸውና የሚመኩባቸው በመሆናቸው እንዲሁም በተለያዩ አጋጣሚዎች ምክንያት የፍርድ አገልግሎት ለማግኘት በሚሄዱበት ጊዜ በሚያጋጥሟቸው እክሎች ላይ የጎሉ ችግሮች ይስተዋላሉ። በሚችጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ ተባባሪ ፕሮፌሰር የሆኑት ሎጋን አፍሪካውያን በፍትህ ስርዓቶቻቸው ላይ እምነት ወይም መተማመን የላቸውም ብለዋል። ወደ 43 ሶስት ወደ 43 ከመቶ የሚሆን ሰው በፍርድ ስርዓቱ ላይ ብዙ እምነት የለውም። ከሶስት ሰዎች አንዱ ደግሞ ዳኞች ጉቦኞችና ፍትህን የሚያዛቡ ናቸው ብሎ ያምናል። ይህ በየስፍራው ካሉ ሰዎች የተገኘ አስተያየት ነው። ቅኝቱ ፍትህን ፈልገው ችግር የገጠማቸው ሰዎች የዘረዘሯቸውን ብሶቶች አንድ በአንድ የሚፈትሽ ነበር። Large proportions experience a variety of problems. The most prevalent is long delays in seeing their cases through the system. <laughs> የፍትህ አሰራሩን ሂደት የመረዳት ችግር አለባቸው። ከአራት ሰዎች አንዱ የጥብቅና አገልግሎት ወይም ነገረ ፈጅ እንደማያገኝ ወይም ዳኞች እንደማይሰሙት ወይም የፍርድ ቤት ክፍያዎችን መክፈል እንደማይችል ይናገራል። አንዳንዶች ያሉባቸው ችግሮች ከሌሎች እጅግ የባሱ ናቸው ይላሉ ሎጋን። ጠለቅ ያለ ትምህርት ካላቸው ከባለጠጎቹና ከከተሞች ነዋሪዎች ይልቅ የበዛውን ጊዜ ለነዚህ ሁሉ ችግሮች የሚዳረጉት ድህነት ውስጥ ያሉ የትምህርታቸው ደረጃ ዝቅተኛ የሆነ በገጠር የሚኖሩ ሰዎች ሆነው አግኝተነዋል። የአፍሮባሮሜትር ቅኝት ሀገሮች ለምን በቂ የፍትህ ስርዓት እንደሌላቸውም ያሳያል። ከግጭቶች በኋላ የሚፈጠሩ ሁኔታዎች የፍትህ ስርዓት ግንባታ ከፍተኛውን ፈተና የሚጋፈጥባቸው ጊዜዎች ናቸው። በድኅረ ግጭት ወቅት እጅግ የተዳከመ የፍትህ ስርዓት ካለባቸው እንዲህ ያሉ ሀገሮች መካከል ያልታዩ ጉዳዮች ከፍተኛ ክምችት ያለባቸውንና የፍርድ አሰራሩ የተሽመደመደባቸውን ላይቤሪያንና ሴራሊዮንን መጥቀስ ይቻላል። የግልጽነትና የተጠያቂነት መጥፋትም አፍሪካ ውስጥ ለፍትህ ስርዓት መዳከምና መበላሸት አስተዋጽኦ ከሚያበረክቱ እክሎች ወይም ጥፋቶች መካከል የሚገኙ ናቸው። ቅኝቱ እንደሚለው የተሻለ የፍርድ ስርዓት ባለባቸው ሀገሮች ውስጥ እንኳ መከናወን ያለበት ብዙ ስራ አለ። በብዙ ሀገሮች ውስጥ ስፋት ያለው ስራ ሲከናወን እናያለን። የፍትህ አሰራሩን በጥሩ ሁኔታ እየመሩ ያሉ ሀገሮች አሉ። ቦትስዋና፣ ኬፕ ቨርዴ፣ ሌሶቶ እጅግ የተዋጣ ስራ እየሰሩ ናቸው። ደቡብ አፍሪቃም ወደዚሁ መልካም ውጤት ያላቸው ጎራ የምትጣፍ ነች። እንዲያም ሆኖ ግን የሰውን መተማመን መገንባትን የችግሮችን መደጋገምን አስመልክቶ ከችግር ፍጹም የጸዳ አንድም ሀገር የለም። ከፍ ያለ ተጠያቂነት፣ ግልጽነትና ለዜጎች ፍላጎቶች ምላሽ መስጠት እንደሚያስፈልግ ሎጋን አሳስበዋል። ዜጎቻቸው የተሻሉ የፍትህ አገልግሎቶችን እንዲያገኙ የሚጥሩ የአፍሪቃ ሀገሮች ብዙውን ጊዜ የዲሞክራሲና የመልካም አስተዳደር ይዞታቸውም የተሻለ የሆኑቱ መሆናቸውን አፍሮባሮሜትር አመልክቷል። አፍሮ ባሮሜትር በምጣኔ ሀብት በፖለቲካና በማኅበራዊ ጉዳዮች ላይ ከሰሐራ በስተደቡብ ያሉ ሀገሮች ዜጎች ያላቸውን አስተሳሰብ የሚገመግም ነጻ የምርምር ፕሮጀክት ነው። የአፍሮ ባሮሜትር ቅኝትና ጥናት ከሚያቅፋቸው ሀገሮች መካከል ኢትዮጵያ ትገኝበታለች። ፕሮግራማችን ይቀጥላል። አፍሪካና ክርስቶች በአዳነች ፍስሃዬ የተዘጋጀ የሚቀርብ ቅንብር ነው ነው አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ቆሼ ላይ የደረሰው አደጋ የኢትዮጵያን ኢኮኖሚ እድገት ሌላውን ገጽታ ያሳያል ይላል ዋሽንግተን ፖስት ጋዜጣ። ኢትዮጵያ ውስጥ 165 ሺህ የሚሆኑ ኤርትራውያን ስደተኞች እንዳሉ የኢርን ድረ ገጽ ገለጸ። የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። የዋሽንግተን ፖስት ጋዜጣ ድረገጽ በኢትዮጵያ ስለደረሰው የግዙፍ ቆሻሻ ክምር መደር መሳደጋ ሲዘግብ ባለፈው ረቡዕ የሶስት ቀናት ብሔራዊ የሐዘን ጊዜ እንደታወጀ ገልጿል። ባለፈው ቅዳሜ አዲስ አበባ በሚገኘው ግዙፍ የቆሻሻ ክምር ላይ የደረሰው የመደር መሳደጋ ሀገሪቱ ካሳየችው የኢኮኖሚ እድገት ጋር የሚጻረር ነው ይላል። ኢትዮጵያ አፍሪካ ውስጥ በጣም ጥሩ የኢኮኖሚ እድገት ካሳዩት ሀገሮች አንዷ ናት። የሀገሪቱ እድገት በተለይም አዲስ አበባ ላይ ይንጸባረቃል። በከተማይቱ በአሁኑ ወቅት በመስተዋትና በብረት የተሰሩ ሰማይ ጠቀስ ሕንፃዎች እንደ አሸን እየፈሉ ናቸው። እያደገ በመሄድ ላይ ያለው የመካከለኛው መደብ ክፍል የሚኖርባቸው አዳዲስ ሰፈሮችም ብቅ ብቅ እያሉ ናቸው። ይሁንና ባለፈው ቅዳሜ የደረሰው የቆሻሻ ክምር መደር መሳደጋ በከተማይቱ አሁንም ደሳሳ ሰፈሮች እንዳሉ የሚያስታውሰን ሆኗል ሲል ዘጋቢው ያስገነዝባል። ከደሳሳ ሰፈሮቹ አንዳንዶቹ በቆሻሻው ክምር ተራራዎች ላይ የተሰሩ ናቸው። በብዙ መቶዎች የሚቆጠሩ ሰዎች ከቆሻሻው ክምር ጠቃሚ ነገር ፍለጋ በቆሻሻው ክምር ተሰማርተው ይውላሉ። ባለፈው ቅዳሜ ታዲያ የቆሻሻው ተራራ ተደርምሶ በአካባቢው የተሰሩ ደሳሳ ቤቶችን ደፍጥጦ ሰዎችን በቁም ቀበራቸው። የከተማይቱ እድገት በተለይም ቆሼ የተባለውን አይነት የግማሽ ምዕተ ዓመት የቆሻሻ ክምርን የመሳሰሉት አደጋዎችን እያስከተለ ነው፣ ይላል የዋሽንግተን ፖስት ጋዜጣ ዘገባ። በፊትም ቢሆን በሚንሸራተቱ የቆሻሻ ክምሮችና በቡልዶዘሮች ምክንያት በሰዎች ላይ ሞትና አደጋ ሲያደርስ እንደቆየ ጽሑፉ ያወሳል። በተለምደው ቆሽ የሚል ቅጽል የተሰጠውን የቆሻሻ ተራራን ለመዝጋት በቅርቡ ተሞክሮ ነበር። ነገር ግን በኦሮሚያ በተነሳው ተቃውሞ ምክንያት ወደ አዲሱ ቦታ ያመሩ የነበሩት ቆሻሻ የጫኑ መኪኖች እንዳያልፉ ተቃዋሚዎቹ አስቆሟቸው፣ ይላል ዘገባው። አንዳንድ ነዋሪዎች ለቆሻሻው መደርመስ ምክንያት የሆነው በአካባቢው ከቆሻሻው ኤነርጂ ለማመንጨት የሚያስችል ግዙፍ ቦታ መሰራት የቆሻሻውን ክምር ስላናጋ ነው ይላሉ። በመንግሥት ሬዲዮ ሀሳባቸውን የገለጹት ተንታኞችም ይህን አስተጋብተዋል። መንግሥት ግን አስተባብሏል። ቆሻሻን ወደ ኤነርጂ የሚለውጠው ተቋም ከካምብሪጅ ኢንዱስትሪ ጋር በመተባበር እንደሚሰራ። ከአራት ዓመታት በፊት ይፋ ሲደረግ ለቆሻሻው መንሸራተት መዘውተር መፍትሄ ተደርጎ ታይቶ ነበር። የኤነርጂ ማመንጫውን ተቋም በየዓመቱ 350 ሺ ቶን የሚሆን ቆሻሻን ወደ ኤነርጂ በመለወጥ ከአዲስ አበባ ቤቶች 30 ከመቶ ለሚሆኑት መኖሪያ ቤቶች የኤሌክትሪክ መብራት ይቀርባል ተብሎ ይታመናል። ይኸው የኤነርጂ ማመንጫ ተቋም የሚሰራው ከአምስት ዓመታት በፊት በሀገሪቱ በታቀደው 150 ቢሊዮን ዶላር በሚፈጀው የአረንጓዴ ኢኮኖሚ እቅድ መሰረት ነው። ኢትዮጵያ እንደ አውሮፓ አቆጣጠር እስከ 2025 ዓመተ ምህረት ባለው ጊዜ በሰባት ዓመታት ውስጥ ማለት ነው የመርዛማ ጋዝ ልቀትን በመቀነስ ሀገሪቱ ወደ መካከለኛው ገቢ ኢኮኖሚ ከፍ እንድትል ከማቀዷ ጋር የተያያዘ ነው። ከቆሻሻ ኤነርጂ የሚያመነጨው ተቋም የኩባንያው ድረገጽ በገለጸው መሰረት በያዝነው ዓመት ሥራ ይጀምራል ሲል የዋሽንግተን ፖስት ጋዜጣ ድረገጽ አስነብቧል። ኤሪን የተባለው ስለ ሰብአዊ ጉዳይ ዜናና ትንተና የሚያቀርብ ድረገጽ ደግሞ ወደ ኢትዮጵያ ስለሚሰደዱት ኤርትራውያን ጽሑፍ አቅርቧል። ጽሑፉን ያቀረበው ጄምስ ጀፍሪ በውድቅት ድንበር ጥሰው ስለገቡ አራት ወንዶች፣ ሦስት ሴቶች፣ ስድስት ወጣት ሴቶችና አራት ትንንሽ ልጆች ሲገልጽ፣ ከስደተኞቹ አንዱ ከአስመራ ተነስተን በኢትዮጵያ መሬት ለመድረስ አራት ቀናት ወሰደብን። ሌሊት ሌሊት ለአስር ሰዓታት እየተጓዝን ቀን ላይ ደግሞ በረሃ ላይ እንተኛ ነበር ማለቱን ጠቅሷል። በረጅሙ ጉዟቸው ምክንያት ቆሽሸውና ተዳክመው እንደነበር አክሎ ገልጿል። እዛ ለመድረስ እያንዳንዳቸው ለአሸጋጋሪው ሰው የከፈሉት ገንዘብ 2500 ዶላር እንደነበር ስደተኞቹ እንደነገሩት ጄምስ ጀፍሪ አውስቷል። የኢትዮጵያ የስደተኞችና የተመላሾች ጉዳይ አስተዳደር በገለጸው መሰረት ባለፈው ወር ብቻ 3367 ኤርትራውያን ኢትዮጵያ ገብተዋል። የተባበሩት መንግስታት ድርጅት ደግሞ 165 ሺህ የሚሆኑ ስደተኞችና ጥገኝነት ጥያቄ ኤርትራውያን በኢትዮጵያ የስደተኞች ሰፈሮች ይገኛሉ። ሌሎች በብዙ ሺህ የሚቆጠሩ ኤርትራውያን ደግሞ በሌሎች የሀገሪቱ ክፍሎች ይኖራሉ። አንዳንድ ጊዜ በቀን ከ120 ሰዎች በላይ ድንበር ዘለው ኢትዮጵያ ይገባሉ ሲሉ የአንዱ መግቢያ ቦታ የቅበላ አስተባባሪ ልዑል አበራ ገልጸዋል። የሚነግሩን ነገር በጣም ያሳዝናል። መንገድ ላይ ስለወለዱ ነፍሰ ጡር ሴቶች፣ ተኩስ የተከፈተባቸው ወይም የቆሰሉ ሰዎች፣ የተራቡና ጉዳት የደረሰባቸው ልጆች ይገጥሙናል ማለታቸውን ድረገጹ መዝግቧል። ኢሪን በአንድ መቀበያ ሰፈር ካነጋገራቸው ኤርትራውያን ስደተኞች መካከል ሶስት ኤርትራውያን ወታደሮች ይገኙባቸዋል። በቂ ክፍያ አለማግኘትና የተራዘመ ብሔራዊ አገልግሎት አስመርሯቸው የተሰደዱ ናቸው። አብዛኞቹ ከሀገሪቱ የሚሸሹ ስደተኞች የሚሉትም ይህንን ነው ይላል ኢሪን ላይ የወጣው ጽሑፍ። ከወታደሮቹ አንዱ የ39 ዓመት ዕድሜ ሲሆን ለ20 ዓመታት ውስጥ በውትድርና ማገልገሉን ገልጿል። ኤርትራ ውስጥ ያለው የኑሮ ሁኔታ ድንበርን ከማቋረጥ የባሰ አደገኛ ነው ማለቱን ድረገጹ ጠቅሷል። የመጀመሪያው ኤርትራውያን ስደተኞች የሚሰፍሩበት ቦታ ከ12 ዓመታት በፊት የተሠራው ሽመልባ ነበር። ስደተኞቹ የራሳቸውን ቤት መገንባት ስለሚፈቀድላቸው በአሁኑ ወቅት ትንሽ ከተማ ትመስላለች። አሁን አራት የስደተኞች ሰፈሮች አሉ። ከእነሱም አዲሱና ትልቁ ሕጻጽ የተባለው ሲሆን 11 ሺ ስደተኞችን አስጠግቷል። ከእያንዳንዳቸው አምስት ስደተኞች አራቱ ከ35 ዓመት ዕድሜ በታች ናቸው። አቶ ኃይሌ የተባሉ የአምስ ዓመት ዕድሜ ትግርኛ ተናጋሪ የሆኑ ኤርትራዊ ስደተኛ ለአምስት ዓመታት ያህል በስደተኞቹ ሰፈር ኖረዋል። አባታቸውና ወንድማቸው በኤርትራ እስር ቤት እንደሞቱ ገልጸዋል። ከዩናይትድ ስቴትስ፣ ካናዳና ኢትዮጵያ በስተቀር የተቀረው ዓለም ረስቶናል። ኤርትራ ውስጥ ስለሚካሄደው ነገር ለመግለጽ ቃላት ያጥረኛል። በጣም ትልቅ የሆነ ቀውስ ነው ያለው ሲሉ አቶ ኃይለ ማማረራቸውን ኢሪን ላይ የወጣው ጽሑፍ ዘርዝረዋል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃል። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች፣ ፕሮግራማችን ይቀጥላል። ቀጣዩ እሰጥ አገባ ነው። በወቅታዊ የኢትዮጵያ ፖለቲካ ዙሪያ የተጀመረ ክርክር ተከታይ ነው። ዛሬ ሰጥ አገባ የሚያቀርበው አስቸኳይ ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥና ድህረ አስቸኳይ ጊዜ አቅጣጫዎች መንግስት የወሰዳቸውን እርምጃ ዋንቻ አንደምታ ለመቃኘትና እንዲሁም ዘለቄታ ላለው መፍትሄ አማራጭ መንገዶችን በሁለቱ ወገን እይታዎች ውስጥ ለመዳሰስ የተነጣጠረ ክርክር ነው ሰሞንኛ ዜናዎችንና የአገሪቱ ባለሥልጣናት በጉዳዩ ዙሪያ የሰነዘሯቸውን አስተያየቶች የሚዳሰሳል። የክርክሩ ተሳታፊዎች አቶ አታክል ታምባይ ከአዲስ አበባ፣ አቶ ፈቃደ ሸዋቀና ከዋሽንግተን ዲሲ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ወደ ውይይቱ በድጋሚ አመሰግናለሁ። የሰጥ አገባ ፕሮግራማችን ተሳታፊዎች ባለፉት ሁለት ሳምንታት ፕሮግራም እልባት ካደረግንበትን ጀምር ይህ አስቸኳይ ጊዜ አዋጅ ባለፉት አምስት ወራት በሀገሪቱ ላይ አመጣ የሚባሉትን ለውጦች፣ አቶ አትክልት እንግዲህ ይሄ የአስቸኳይ ጊዜ አዋጁ በአጠቃላይ ሀገሪቱ ገብታበት ከነበረው በጣም አደገኛና አስከፊ የሆነ ነገር ጋብ የሚያደርግ ተስፋም የሚሰጥ ነገር ነው የታየበት የአስቸኳይ ጊዜ አዋጁ ባይታወጅ ኑሮ የት ነው የሚቆመው? አመፁ የት ነው ጋብ የሚለው የሚለው ነገር በጣም አጠያቂ ነው የነበረው እና የአስቸኳይ ጊዜ አዋጁ አንደኛ ሰላሙን አምጥቷል። ሰላም ማምጣቱ ደግሞ የኢኮኖሚ መረጋጋቱን አምጥቷል። የኢኮኖሚ መረጋጋት እንዳለ ግን በህዝቦች የተነሱ ጥያቄዎች በሙሉ በአስቸኳይ ጊዜ አዋጁ ሁሉም ተመልሷል ማለት ባይቻልም፣ በተቻለ መጠን አሁን ለወጣቶች የስራ ማስገኛ ተብሎ የተመደበ የመንግስት ባጀት አለ ይህ የስራ ማስገኛ ባጀት በየክልሎች የሚሰጥበት ሁኔታ እየተመቻቸ ነው። አንዳንድ ክልሎች የድርሻቸውን እየወሰዱ ናቸው። ስለዚህ ወጣቶች ወደ ስራ የሚገቡበት አገሪቱን ከማፈራረስ እና ከኩርፊያ ወጥተው በግንባታ ስራ ላይ የሚሰማሩበት ሁኔታ እየተፈጠረ ነው ያለው። ስለዚህ የተረጋጋ ነገር እየታየ ነው ለማለት ይቻላል፣ ይመስለኛል። መልካም አስቸኳይ ጊዜ አዋጅ ማስገኝቷል ካሏቸው ውጤቶች ሰላምና የምጣኔ ሀብት መረጋጋት አምጥተዋል፣ ለወጣቶች የስራ እድልም ፈጥሯል ብለዋል። ይሄ የስራ እድል መፈጠሩ ቀድሞውንስ ለምን መንግስት ማድረግ አልቻለም? ይሄ አሁን ቀደም ብሎ የነበረው ከአስቸኳይ ጊዜ አዋጅ በፊት የነበረውን የሀገሪቱ አጠቃላይ ሁኔታ ስንመለከት እዚህም እዚያም የህዝብ ጥያቄዎች ነበሩ። የኢኮኖሚካል ጥያቄዎች በብዛት የኢኮኖሚ ጥያቄዎች እና የስራ ዕድሎች ጋር ተያይዘው በወጣቱ የሚነሱ ጥያቄዎች ነበሩ። አንዳንድ ፖለቲካዊ የሚመስሉ ከአዲስ አበባ አጎራዎች ቦታዎች ጋር የተያያዘ በአዲስ አበባ ክልል የሚኖሩ ሰዎች የሚያሳቸው ጥያቄዎች ነበሩ። ያም ሆኖ ግን ቀደም ብሎ ሊደረግ የሚችልና የማይችል ነገሮች ብለን ለይተን ልናስቀምጣቸው አንችልም። ምንድን ነው የተደረገው? መንግስት ወጣቱን በተለያዩ የስራ መስኮች ለማሰማራት የሚያደርጋቸው ጠቅሶች አሉ፣ የተለያዩ መካኒዝሞች አሉ። ይሄ በአነስተኛና ጥቃቅን አደረጃጀቶች ወጣቱ ስራ የሚገባበት እድል እየተመቻቸ ነው የቆየው። ግን ይሄኛው ሰፊ ከሆነ የስርአት ቁጥር ጋር ሲነጻጸር ሁሉንም የወጣቱን ዩኒቨርስቲ ክፍል የሚያረካ አልነበረም። እና በኋላ ግን መንግስት ይሄ ከአስቸኳይ ጊዜ አዋጁ ጋር ተያይዞ ነገሮችን ሲመለከት ወጣቱ በእውነትም ተበድሏል፣ ወጣቱ ስራ ማግኘትም አለበት። ስለዚህ ከየትም ከየትም ብለን የተወሰኑ ገንዘቦች መድበን ወደ ስራ ብናስገባው አንድ ቀዳዳ ሸፍንናል የሚል አመለካከት መያዙን የትክክለኛ ሁሉንም ነገሮች በአንድ ጊዜ ልታያቸው አትችልም። በየደረጃው ገፍተው ሲወጡ ገፍተው ሲመጡ ግን ለነዚህ የሚመጥን ምላሽ መስጠት ከመንግስትም ይጠበቃል። የተደረገውም የደረገውም ስራሱ ነው የሚመስለኝ። ቀደም ብሎ ያላየው ሊሆን ይችላል። አሁን ካየው በኋላ እንደዛን ማድረጉ ግን ለምን ቀድሞ ላየው የሚለው ነገር እንደ ጥያቄ ሊነሳ ይችላል። ግን ብዙ የሚያስኬድ አይመስለኝም። እንደዛ ነው። መልካም የተነሱ ጥያቄዎች ስላሉ የአስቸኳይ ጊዜ አዋጅ ከምታወጁ በፊት በህዝብ የተነሱ ጥያቄዎች በእርግጥ ተመልሰዋለሁ የሚሉትንም ለመመለስ ኋላ ላይ አንዳንድ ዝርዝሮች እናያለን። አቶ ፈቃደ ተራዊ እርስዎ ነው ሰላምና የምጣኔ ሀብት መረጋጋት አምጥተዋል፣ ለወጣቶች ስራ እድል የሚፈጥር አቅጣጫ መንግስት ቀይሰዋል ነው ያሉት። አቶ አትክልት እርስዎ እንዴት ይመለከቱታል? አስቸኳይ ጊዜ አዋጁ የተባሉትን አድርጎ ሊሆን ይችላል። ምክንያቱ ግን ሰዎች የሚፈልጉትን ከማግኘት ነው ለማለት ያስቸግራል ጥያቄ የተነሳ እንጂ አስቸኳይ ጊዜውንም ያወጁት ሰዎች መፍትሄ እንፈልጋለን አሉ እንጂ መፍትሄ አልተፈለገም። የመፍትሄ ፍለጋ ውይይት አላየንም። መፍትሄው ምንድን ነው? ችግሩ ምንድን ነው? ኤግዛክት የሚለው ነገር ላይ ውይይት አላየንም። እነዚህ ኢኮኖሚክ ችግሮች ብዙ ጊዜ ጫፉ ናቸው። ስር የሰደዱ ችግሮች ጫፍ ናቸው እንጂ መሰረት አይደሉም። እንደዛ እያየ ነው ከሆነ፣ በጣም ስህተት እየሰራ ነው። ችግርም እየተወቀደ አይደለም። መልካም ለዚህ ህዝብ ካበላ ነው አርፎ ይቀመጣል የሚል በጣም ሬሌ የሞኝ የሆነ ሰብአዊ ፍጡራንም ሚዳቸው እንዴት ነው መመለስ ያለበት፣ ሰብአዊ ፍጡራንም ምን ምን ይፈልጋሉ፣ ችግራቸው እንዴት አፕሮች መሆን አለበት የሚለውን ነገር በደንብ ያያ አይደለም። እንዲሁ ችግሩን በማውራት ደረጃ አለ። ግን ምንድን ነው ኤግዛክትሊ ችግሩ? ምን የሚደረግ ነው? እነዚህ እኮ አሁን በቁጥጥር ስር ላይ ያሉትን የታሰሩትም ወገኖቻችን ሀገሪቱ ችግር እንዳለባት ያውቃሉ። የገባቸው የሌለም ነገር አምጡ ምናምን የሚሉም አይደሉም። እና ከስሩ ማየቱ ነው። መልካም እስኪ፣ ግራና ቀኝ ያሉትን ሀሳቦች ዛሬ ባሉ በመንግስትም በኩል በተነሱ ጉዳዮች ውስጥ ለመመልከት እንሞክር። መሰንበቻውን የኢትዮጵያ መከላከያ ሚኒስትርና የማዘዣ ጣቢያው ዋና ጸሐፊ ያቀረቡት አስተያየት አለ። በተጨማሪ በትላንትና ዕለት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው ለፓርላማ ያቀረቡት ሀሳብ አለ። ሁለቱን ድምጾች ላሰማችሁ። በቅድሚያ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ድምጽ እንስማ። አንዳንድ ቦታዎች የሚታዩ ግጭቶች አውራ ጎዳናዎች መኪና አስቆሙ መዝረፍና፣ መስተዋቶችን የመስበር በጥቂት ቦታዎችም ቢሆን በትምህርት ተቋማት ውስጥ የመማር ማስተማር ሂደቱን ለማስተጓጎልና ረብሻ ለመፍጠር የመሞከር አንዳንድ አካባቢዎች ላይ በግለሰቦች እና ድርጅቶች ቅጥር ግቢ ውስጥ የሚፈነዱ መሳሪያዎች የመወርወር የመሳሰሉ ጉዳዮች ይንጸባረቃሉ። እነዚህ ክስተቶች በውስን አካባቢዎች የተከሰቱም ቢሆን ከሕዝባችን ጋር ተጨማሪ ውይይት በማካሄድና በተግባርም እነዚህን ሂደቶች ለማምከን ተጨማሪ የተጠናከረ ስራ መስራት የሚገባን መሆኑን የሚያመለክቱ ክስተቶች ናቸው። እነዚህና መሰል ጉዳዮችን ተከትሎ የአስቸኳይ ጊዜ አዋጁ ለአንድ ጊዜ ቢራዘም የተጠላደለና እጅግ አስተማማኝ የሆነ ሰላም ለማረጋገጥ ይቻላል የሚለው ሀሳብ በህዝቡ ውስጥ እንደሚንሸራሸር ለመገንዘብ ችለናል። እንደ ሰማችሁት ጠቅላይ ሚኒስትር ኃይለ ማርያም ሊራዘም የሚችልበትን ፍንጭ ጭምር ነው የሰጡት። ቅድም አቶ አትክልት ያነሷቸው ሰላምና መረጋጋት አምጥተዋል፣ የምጣኔ ሀብት መረጋጋት አምጥተዋል የሚሉትን አዎንታዊ የሆኑ ውጤቶች ያመጣ ምናልባትም ሊቀር ይችላል የተባለውን የሚራዘምበትን አንድ ወር ነው የቀረው የሚራዘምበትን ነው ፍንጭ የሰጡት። የመከላከያ ሚኒስትርና የማዘዣ ጣቢያው ዋና ጸሐፊ አቶ ሲራጅ ፈጌሳ ድምፅ እንስማ። በዋነኛነት አንደኛው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ማዋል ቀሪ እንዲሆን ተደርጓል። አዋጁ ስራ ላይ በሚቆይበት ጊዜ ኮማንድ ፖስቱ በሚወስነው ቦታ እንዲቆይ ማድረግ ይቻላል የሚለውም ቀሪ እንዲሆን የተደረገበት ሁኔታ ነው ያለው። ተገቢውን የተሃድሶ ትምህርት በመስጠት የሚለቀቁትን መልቀቅ፣ ለፍርድ መቅረብ የሚገባቸው ለፍርድ ማቅረብ የሚለውም ንዑስ አንቀጽ እንደዚሁም ቀሪ እንዲደረግ ተደርገዋል። ያለ ፍርድ ቤት ትዕዛዝ በማንኛውም ሰዓት ብርበራ ለማድረግ የአካባቢውን ፖሊስና ህብረተሰብ በማሳተፍ ወንጀል የሚፈጽምባቸው የተፈጸመባቸው ወይም የተፈጸመባቸው ማናቸውም ንብረቶች በቁጥጥር ስር መዋል ወይም እንዳይንቀሳቀሱ ባሉበት ቦታ እንዲጠበቁ ማድረግ የሚለው ንዑስ አንቀጽም ቀሪ እንዲደረግ ተደርጓል። እንግዲህ እንደተከታተላችሁት አቶ ሲራጅ ፈጌሳ የማዘያ ጣቢያው ዋና ጸሐፊ፣ ቀሪ እንዲደረጉ የተፈለጉ የአስቸኳይ ጊዜ አዋጁ ያቀፋቸው ምናልባትም ቁልፍ ቁልፍ የሚባሉ አዋጁ ይፈቅዳቸው የነበሩ ሁኔታዎችን ለግለሰቦች መብት መልሶ የሚሰጠውን ያነሱት፣ ጠቅላይ ሚኒስትሩ ግን ሊራዘም እንደሚችል ፍንጭ ሰጥተዋል። እንዴት ታዩታላችሁ? አቶ አትክልት፣ እርስዎን ላ አስቀድም እሱ የሚጋጩ ይመስላሉ የሚለው ለእኔ የሚጋጩ አይደለም። ሁለቱም ነገሮች አንደኛ የአስቸኳይ ጊዜ አዋጁ መጀመሪያ ሲታወጅ ክልከላ የተደረገባቸው ጉዳዮች በርካታ ናቸው። በጣም በብዙ ቦታዎች እንቅስቃሴ የሚገድብ የሰዓት ገደብም የሚያስቀምጥ ዜጎች በግል ኤክሰርሳይስ ሊያደርጓቸው የሚገቡ መብቶችንም የሚገድብ አይነት የአስቸኳይ ጊዜ አዋጅ ነው የነበረው። አሁን ሁኔታው ተሻሽሏል ሲባል አገሪቱ ያኔ በጣም አደገኛ ነው የነበረው፣ ይሄኛው በጭራሽ ዝም ብለን እራሳችንን ማሞኘት የለብንም። ቀላል ነበር የሚባል አይደለም። ስለዚህ እነዚህ ነገሮች በተጠናከረ መልኩ ገደብ አበጅቶ ክልከላ አድርጎ አገሪቱን እንድትረጋጋ ማድረግ አስፈላጊ ነበረ፣ ተደርጓል። አሁን ወደ አጠቃላይ ሁኔታ የአገሪቱን አጠቃላይ ሁኔታ ስንመለከት ሀገሪቱ ወደ ተረጋጋ መንገድ ተመልሳለች። በአንዳንድ ቦታ ግን አሁንም የተወሰኑ የዝርፊያ የጥቃቅን የሆኑ እንቅስቃሴዎች ቫዮለንት ሲሆንም በኃይል የመጠቀም አዝማሚዎች እየታዩ ናቸው። እነዚህን ለማስቀረት እነዚህን ሙሉ ለሙሉ ለመቅረፍ የአስቸኳይ ጊዜ አዋጁ በተወሰነ መልኩ አሁን ሰክረታሪያቱ እንዳሉት የተወሰኑ ነገሮች ወደ ነበሩበት ሁኔታ እንዲመለሱ ተደርጓል። ግደባው ገደቡ እንዲነሳ እያደረጉ ናቸው። ስለዚህ ገደቡን እያነሳ ደረጃ በደረጃ ወደ ኖርማላይዜሽን መመለስ የሚቻልበት እድል እየመጣ ነው። ግን በአንድ ጊዜ ሁሉንም ካነሳ ነው ያልተረጋጋ አካባቢ ካለ እንደገና የማመፅ እንደገና ነገሮች ወደነበሩበት የረብሻ፣ የመዝረፍ ነገሮች ሊመለስ ስለሚችሉ ደረጃ በደረጃ መመለስ አለብን ነው ያለ። አድማጮች ሰዓታችን በመገባደዱ ከዚህ የሚቀጥለውን ክርክር ላአሁን አናቀርብም። ታዲያ አስቸኳይ ጊዜ አዋጁን አስመልክቶ በሁለቱ ከፍተኛ የመንግስት ባለስልጣናት የቀረቡ የተለያዩ አስተያየቶች አቶ ፈቃደ በፊናቸው ይመለከቱታል። ሁለቱ ባለስልጣናት በሰጧቸው ተጨማሪ አስተያየቶችም አቶ ኃይለማርያም ደሳለኝ አስቸኳይ ጊዜ አዋጁ እንዲቀጥል የህዝብ ድጋፍ ማግኘቱን ጨምረው ሲናገሩ፣ አቶ ሲራጅ በበኩላቸው ይቅሩ የተባሉት የአዋጁ ክልከላዎች ለምን መቅረት እንደቻሉ የተገኙ ውጤቶችን ጨምሮ ይናገራሉ። በሚቀጥለው ፕሮግራማችን የሚቀርቡ ናቸው። ሁሉም እንግዶቻችንን ተሳታፊዎችን እግዚአቸው እናመሰግናለን። እግዚአብሔር ይስጥ ነው። አድማጮች የፕሮግራም አቀናባሪያችን እየነገረን ነው። ቅድም ድንገት የመቋረጥ ሁኔታ ገጥሞን ነው፣ ኮምፒውተር ላይ የገጠመ ችግር መሆኑን የቴክኒክ ችግር መሆኑን እንዲታወቅ እንፈልጋለን። አሁን የእናንተን አስተያየቶች ወደምንሰማበት ነው የምንሸጋግረው። ዎች ሰላም በእናንተ ይሁን እያልኩኝ ከሰሞኑ በአዲስ አበባ ከተማ በቆሻሻ መናድ ስላለቁት ወገኖቻችን መጽናናት ለቤተሰቦቻቸው መጽናናት ለአዲስ አበባ ከተማ ሕዝብና ለኢትዮጵያ ሕዝብ ይሁን እያልኩኝ፣ ሀዘኑ እጅግ ልብ የሚሰብር በጣም አሳዛኝ ነው። ዛሬ ደግሞ በእንደዚህ አይነት ሁኔታ ሕዝባችን ማለቁ በጣም ያሳዝናል። በዚህ ውስጥ ይሄ እንዳለ ሆኖ በማክሰኞ ፕሮግራማችሁ ላይ አንድ ግለሰብ ማለት የወጣቶች ክፍል የስነ ጽሁፍ ይሁን የጋዜጠኛ ክፍል ሰው ነው እና መስታወት አራጋው ነው የምታነጋግረው የነበረ እና የሰጡ አስተያየት ምንድን ነው? ህገ ወጦች እያለ በተደጋጋሚ ሲናገር ተሰምቷል። ህገ ወጦች፣ በአብዛኛውን የተጎዱት ህገ ወጦች ናቸው። ህጋዊ የሆኑት ቦታና ካርታ ያላቸው ሰዎች ግን የተለያየ ወደ ዘመድ እየተጠጉ ነው ብሏል እና ህገ ወጥ እኮ እንዲባሉ አይቻሉ ቦታ መኖሪያ አጣው ቆሻሻን ኑሯቸው ቆሻሻን እየበሉ በቆሻሻ ቦታ እየኖሩ ያሉት ሰዎች ህገወጥ ብሎ በዚህ ጭንቅ ሰዓት እና በመከራቸው ሰዓት በሞታቸው ሰዓት ማለት ምን ለማለት ነው? ለዚህ ጉዳይ ተጠያቂ የሆነው የመንግስት ክፍል ኃላፊ ነው ብሎ የተለያዩ ድርጅቶች ስለተናገሩ ያንን ሽፋን ለመስጠት ነው። እና ወንድሜ ለተናገረው ነገር እርምት ሊሰጥሩ ነው። በሀዘን ላይ ሀዘን ባይጨምር በህዝቡ ላይ ሰላም። ይኸው ይኸው ዶናልድ ትራምፕ ያወጡት አዲስ መመሪያ ውጭ ዜጎችን አደጋ ላይ የሚጥል ነው። ኢሚግሬሽን ምናምን የሚል ጠበቆች የሚያቀርቡት አስተያየት አለ፣ ግን ስለ ኢትዮጵያ ጉዳይ ምንም ያቀረቡት የለ። እንደው ህጉን ተከትሎ ለሚኖር ሰው ምንም ችግር የለበትም። ሲመጡ ቤታችሁ፣ ሲመጡ ሲቆረቁሩ፣ ስማችሁን አትስቱ ምናምን፣ ይሄ የኢትዮጵያ አይነት ቋንቋ፣ መታወቂያችሁን ይዛችሁ ስትሄዱ፣ ወረቀታችሁን ይዛችሁ ተጓዙ። ይህ ሁሉ የኢትዮጵያ ህዝብ እዚህ ሀገር የሚመጣ ሁሉ ሁሉንም ያውቃል ግን እና ደሀውን ህዝብ ደግሞ የመከራውን አይቶ ለሚኖረው ህዝብ ሽብር መፍጠር ነው እንጂ ምንም የሚጠቅመው ነገር የለም። ሁሉም ህዝብ ያውቀዋል። እዚህ ሀገር እንደ ኢትዮጵያ ፖሊስ ወይ ቦም ይፈልግ የለ ምን የሚል ፖሊስ የለ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ስለ ተለያዩ ሀገሮች በሚያወጣው የሰብአዊ መብት አያያዝ መሰረት ያለፈው አመቱን በያዝነው ወር አውጥቷል። ከቅርብ ዓመታት ወዲህ እንደነበረው ሁሉ ያለፈው ዓመት ዘገባም ለሲቪሉ ህዝብ የምህዳር መጥበብ ጉዳይ መቀጠሉን መዝግቧል ብለዋል አንድ ከፍተኛ የውጭ ጉዳይ ሚኒስቴር ባለሥልጣን በዘገባው መግቢያ ላይ መንግስታዊም ሆኑ መንግስታዊ ያልሆኑ ወገኖች የሲቪል ህዝቡን እንቅስቃሴ ለመገደብ የሚዲያና የኢንተርኔት ነጻነት ውሱን እንዲሆን ለማድረግ፣ የተቃውሞ ድምፅን ለማፈን ከዚያም ርቆ ሰዎችን የመግደልና ከመኖሪያቸው የማፈናቀል እርምጃ ይወስዳሉ። በብዙ ሀገሮች መንግስታት መሰረታዊ በሆኑት የመናገርና የመደራጀት መብት ላይ ዘመቻ ያካሂዳሉ። ይህን የሚያደርጉትም በግላጭና በድብቅ ነው። የፖለቲካ እንቅስቃሴን መቆጣጠር ወይም ደግሞ የፖለቲካ ተቃውሞን በመቆጣጠር ወይም በመገደብ ወይም የሲቪሉን ማህበረሰብ እንቅስቃሴን ለመወሰን ህጎችን በማውጣት ያደርጉታል። የሰብአዊ መብት ሁኔታ ዘገባ የሚያወጣው በሉዓላዊ ሀገሮች ላይ ጣት ለመቀሰር ወይም ፈራጅ ለመሆን አይደለም። በዘገባዎቹ የተካተቱት 199 ሀገሮችና ግዛቶች እርስ በርሳቸውን በማወዳደር የተፈረጁም አይደሉም። ዘገባዎቹ ህጋዊ ድምዳሜ ላይም አይደርሱም። የዩናይትድ ስቴትስ ምክር ቤት ስለ ሀገሮቹ የሰብአዊ መብት ሁኔታዎች ዘገባ እንዲወጣ ውክልና የሰጠው አንዳንድ ከዩናይትድ ስቴትስ እርዳታ የሚያገኙ ሀገሮች አስከፊ የሰብአዊ መብት ረገጣ መፈጸማቸው ከታወቀ በኋላ ነው። ይህ የሆነው እንግዲህ ከ41 ዓመታት በፊት ነበር። ከዚያን ጊዜ አንስቶ ታዲያ የአሜሪካ የሰብአዊ መብት ባለሥልጣኖች በመላ ዓለም ካሉ ተአማኒ ምንጮች፣ ከአካባቢና ዓለም አቀፍ የሰብአዊ መብት ድርጅቶች፣ ከሚዲያ፣ ከመንግስት ከዲፕሎማሲያዊ ምንጮችና ከስለላ አገልግሎቶች አመቱን ሙሉ መረጃዎችንና ትንተናዎችን ይሰበስባሉ። ዘገባዎቹ ባለፈው አመት በተጨባጭ ሰቆቃ የተፈጸመ መሆኑን የሚያሳዩ ተአማኒ ዘገባዎች ይኖሩ እንደሆነ፣ የሰብአዊ መብት ረገጣ የፈጸሙ የጸጥታ ኃይሎች ለተጠያቂነት ቀርበው እንደሆነ፣ በፖለቲካ ምክንያት የደረሱበት ያልታወቀ ሰዎች ይኖሩ እንደሆነ አጣርቶ ምላሽ ለመስጠት የሚያስችሉ ናቸው። ለዚህ ምክንያቱም የውጭ ጉዳይ ሚኒስትር ሬክስ ቴለርሰን እንዳሉት የዩናይትድ ስቴትስ አመራር በዓለም ዙሪያ ያሉት ሕዝቦች ሁኔታ እንዲሻሻል እርምጃም እንዲወሰድ ስለሚጠይቅ ነው። በየዓመቱ የሚወጣው የሰብአዊ መብት ዘገባ ዓላማም ይኸው ነው ሲል የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች የማጠቃለያ ዜና እናሰማችሁ። በኮልፌ ቀራኒዮ ቆሼ ተብሎ በሚጠራው ስፍራ በደረሰው አደጋ ሕይወታቸውን ያጡ ሰዎችን የማቋቋም ኃላፊነት ወስዳለሁ፣ ይላል የአዲስ አበባ አስተዳደር። በጦርነት በምትታመሰ ደቡብ ሱዳን ያለው አዲስ የሽምቅ ተዋጊ ቡድን ከሀገር ውጭም ሆነ አገር ውስጥ በከፍተኛ ደረጃ ድጋፍ እያገኘ መሆኑ ይሰማል። ጀነራል ፋይዝ ኢስማኤል ፉቱር ከዋናው የሽምቅ ተዋጊ ቡድን ኤስፒኤልኤም መሪነታቸው ለቀው ብሔራዊ የደህንነት ግንባር ከተባለው ጋራ ተቀላቅለዋል። የቀድሞው ፕሬዚዳንት ባራክ ኦባማ ሲታወሱ ከሚኖርባቸው ክንዋኔዎች አንዱ በዩናይትድ ስቴትስና በወጣት አፍሪቃ መካከል የገነቡት ግንኙነት እንደመሆኑ ዘንድሮም ይሄ ግንኙነት እንደሚቀጥል ተገልጧል። ደቡብ አፍሪቃ በኢሚግሬሽን ሕጎቿ ላይ አስቸኳይ ለውጥ እንደምታደርግ አስታወቀች። ይህን ሕግ የማሻሻል ሀሳብ የመጣው በዚያች አገር በተፈጠረው የመጤዎች ጠል ምክንያት በተነሳ ውጥረት መሆኑ ታውቋል። ዜናው አብቅቷል። የዛሬውን ፕሮግራማችን ቀደም ሲል ከድምፅ በስተጀርባ በምሰሙት ዜማ እናጠቃልላለን። ደህና ደሩ እላለሁ አዲሱ አበበ ካሉላ ጋር ሆኜ።